ኤርትራ ውስጥ የኮቪድ-19ን ስርጭት ለመግታት በተወሰደው እርምጃ ተቋርጦ የነበረው ትምህርት የሚቀጥለው ሳምንት ውስጥ እንደሚጀመር የሀገሪቱ የትምህርት ሚኒስቴር አስታውቋል። ትምህርት መጀመሩ የወረርሽኙ ስጋት ቀንሷል ማለት እንዳልሆነ የገለጸው የትምህርት ሚኒስቴር የነበሩት የኮቪድ-19 መከላከያ መንገዶች አሁንም መተግበር ያለባቸው መሆኑን አጥብቆ አሳስቧል። ብርሃነ በርሀ ከአስመራ ቀጣዩን ዘገባ አስተላልፏል። ከአጸደ ሕፃናት እስከ ሁለተኛ ደረጃ ያሉ ተማሪዎች ሐሙስ መጋቢት 23 ትምህርት እንደሚጀምሩ ነው የኤርትራ ትምህርት ሚኒስቴር ያስታወቀው። ትምህርት ዳግም መጀመሩ የኮቪድ-19 ወረርሽኝ ስጋት መቀነሱን የሚያመለክት አለመሆኑን ያስታወቀው የኤርትራ ትምህርት ሚኒስቴር አካዳሚያዊ ትምህርትን ለረጅም ጊዜ መዝጋት በሀገር ልማትና በወጣቶች መጪ ሕይወት ላይ የሚያስከትለውን የረዥም ጊዜ ጉዳት ግምት ውስጥ በማስገባት በመንግስት የተወሰደ እርምጃ እንደሆነ ገልጸዋል። የኮቪድ-19 ወረርሽኝ ስርጭትን ለመቆጣጠር ሲዘወተሩ የነበሩ የአፍና አፍንጫ መሸፈኛ ጭንብል መጠቀም፣ የእጅ ንጽህናን መጠበቅ፣ አካላዊና ማህበራዊ ርቀትን መጠበቅን የመሳሰሉ የመከላከያ መንገዶች በከፍተኛ ንቃትና ዲሲፕሊን መተግበር እንዳለባቸው የኤርትራ ትምህርት ሚኒስቴር አሳስበዋል። ከዚህ በተጨማሪ የኤርትራ ጤና ሚኒስቴር በእያንዳንዱ ትምህርት ቤት ተግባራዊ መሆን የሚገባቸው ተጨማሪ የክትትልና የቁጥጥር መመሪያዎችን እንዳዘጋጀ ያስታወቀው የኤርትራ ትምህርት ሚኒስቴር ሁሉም ተማሪዎች፣ መምህራን፣ ወላጆች እንዲሁም ሁሉም የሚመለከታቸው አካላት ለመመሪያው ተግባራዊነት ከፍተኛ ተሳትፎ እንዲያደርጉ የትምህርት ሚኒስቴር ጥሪ አቅርቧል። በቀጣይ የትምህርት አሰጣጡን በሚመለከት ዝርዝር መመሪያ እንደሚያወጣም የኤርትራ የትምህርት ሚኒስቴር አስታውቋል። እንደ ኤውሮጳውያኑ አቆጣጠር መጋቢት 21 2020 በኤርትራ በኮቪድ-19 የተያዘ ሰው ይፋ መሆኑን ተከትሎ መጋቢት 26 2020 ትምህርት ቤቶች መዘጋታቸው የሚታወስ ሲሆን የኤርትራ መንግሥት ከአንድ ዓመት በኋላ ነው ይህን ትምህርት ቤት የመክፈት እርምጃ እየወሰደ ያለው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ